come the away yeah the Dems, radio tabeno in order to assist those refugees only it requires 120 million dollars a year so far الذين سدتنيوچ ብቻ ለመርዳት በአመት 120 ሚሊዮን የአሜሪካ ዶላር ያስፈልጋል። የዓለም የምግብ ፕሮግራም ደብችኦ የኢትዮጵያ ጽሕፈት ቤት ተጠሪ ዲሬክተር አቶ አብዱ ዴንግ ናቸው። በዕለቱ አብይ ርዕስ ዝርዝሩ ይቀርባል። ከካሜሮን ወደ ታወቀው ማዕከላዊ አፍሪካ ሪፐብሊክ ግዛት የሰብአዊ እርዳታ ቁሳቁሶችን ከሚያመላልሱ የከባድ መኪና አሽከርካሪዎች መካከል ሶስቱ በተጠርጣሪው የሴሌካ አማጽያን ጥቃት ከተገደሉ በኋላ የረድኤት አቅርቦቱ ተቋረጠ። ተጠርጣሪ የቦኮ ሀራም አማጽያን ከዚህ ቀደም ከ200 በላይ ልጃገረዶች ታፍነው ከተወሰዱባት ከተማ አጠገብ ሌሎች 20 ሴቶችን አግተዋል። የሚሉት በቀዳሚው ርዕሰ ዜና ውስጥ የያዝናቸው ናቸው። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል ጤና ስጥልና አድማጮች እንደምንውላችሁ አምሽታቸዋል የዛሬ ረቡዕ ሰኔ 4 2006 ዓ ም አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ንጉሥ ታምሬና ከስርጭት መሐንዲሱ መሐመድ ስሌቢ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያ ግን የሰዓቱን ያለሞሪዎች ከካሜሩን ወደ ታወከው ማዕከላዊ አፍሪካ ሪፐብሊክ ግዛት የሰብአዊ እርዳታ ቁሳቁሶችን ከሚያመላልሱ የከባድ መኪና አሽከርካሪዎች መካከል ሦስቱ በተጠርጣሪው የሰሌካ አማጽያን ጥቃት ከተገደሉ በኋላ የረዴት አቅርቦቱ ተቋርጧል። የማዕከላዊ አፍሪካ ሪፐብሊክ ባለስልጣናት ለደህንነታቸው ዋስትና ካልሰጠ በቀር ወደ ስራቸው እንደማይመለሱ ሾፌሮቹ አስታውቀዋል። ሞኪ ኤድዊን ኪንዘካ ለቪኦኤ ከያውንዴ አጭር ዘገባ ልኳል። ሰሎሞን ክፍል ያቀርበዋል። በሁኔታው በጣም የተሰላችሁት ሾፌሮች ቁጣቸውን የሚገልጹት ሀገሪቱ ውስጥ ከሚንቀሳቀሱ የሽምቅ ተዋጊዎችና ሚሊሻ ቡድኖች ጥቃት ሊጠብቁን አልቻሉም ባሏቸው ማዕከላዊ አፍሪካ ሪፑብሊክ ውስጥ በተመደቡ የአፍሪካ ሰላም አስከባሪ ኃይሎች ላይ ነው። የሃምሳ ሁለት ዓመት ዕድሜ ያለው አንደኛው ሾፌር ዳንጂማ ቤሎ ለቪኦኤ ሲናገር ከአሽከርካሪዎች ማኅበር ምክር የተሰጠው በመሆኑ ከእንግዲህ በኋላ ወደ ማዕከላዊ አፍሪካ ሪፑብሊክ ዕቃዎችን አልወስድም ብሏል። ታጣቂዎቹ ጥቃት ያደረሱብንና ተኩስ የከፈቱት ድንገት ሳናስብ ነው። ከባድ መኪናዬ በጥይት መበታተኳን ማየት ትችላላችሁ፣ ነበር ያለው ዳንጂማ ቤሎ። ካለፈው እሁድ የሽምቅ ተዋጊዎቹ ጥቃት ሕይወቱ የተረፈውም ለጥቂት መሆኑን አስረድቷል። ከካሜሩን የባሕር ወደብ ከዱዋላ ወደ ማዕከላዊ አፍሪካ ሪፑብሊክ የረዴትና ሌላም ቁሳቁሶችን የሚያመላልሱ ሾፌሮች ብዙ ጊዜ ለሴሌካ ሽምቅ ተዋጊዎችና ለተቀናቃኞቻቸው ባላካ ታጣቂዎች ጥቃት ተጋልጠው መቆየታቸውን ያስረዳሉ። የአሽከርካሪዎች አንድነት ማኅበር ፕሬዚዳንት ኤልሃጂ ኡማሩ ለአሜሪካ ድምፅ እንደተናገሩት ከእሁዱ ድንገት በኋላ ሾፌሮች ወደ ማዕከላዊ አፍሪካ ሪፑብሊክ የረድኤት አቅርቦቱን እንዲያቆሙ ትዕዛዝ ሰጥተዋል። አሽከርካሪዎቻችን በመገደላቸው ወደዚያች ሀገር የምንሰጠውን አገልግሎት ለማቋረጥ ተገደናል። ወደፊት ምን እርምጃ እንደምንወስድ እየተወያየን ነው፣ ነበር ያሉት። የአሽከርካሪዎቹ አንድነት ማኅበር አጠንክሮ እየጠየቀ ያለው በዚያ የተመደቡ የአፍሪካ የሰላም አስከባሪ ኃይሎች በአቅርቦቱ ወቅት ያጅቡን የሚል ነው። ያ ካልሆነ ግን ብለዋል ኤልሃጂ ኡማሩ ያ ካልሆነ ግን ከእንግዲህ በኋላ ለረጅም ጊዜ ቁሳቁሶች በየብስ አይጓጓዙም። የባህር ወደብ አልባዋ ማዕከላዊ አፍሪካ ሪፑብሊክ ዘጠና አምስት በመቶ ለሚሆነው ፍጆታዋ የምትተማመነው በዱዋላ ወደብ ላይ ነው። በአሁኑ ወቅት ወደ ባንጊ በሕይወታቸው ቆርጠው በድፍረት በአቅርቦቱ የተሰማሩት የማኅበሩ አባላት ያልሆኑ ጥቂት ሾፌሮች ብቻ ናቸው። ተጠርጣሪ የቦኮ ሀራም አማጽያን ከዚህ ቀደም ከሁለት መቶ በላይ ልጃገረዶች ታፍነው ከተወሰዱባት ከተማ አጠገብ ሌሎች 20 ሴቶችን አግተዋል የተባለውን ዘገባ ሰሜን ናይጄሪያ ባለስልጣናት አስተባበሉ። የቦርኖ ክፍለ ግዛት የፖሊስ ኮሚሽነር ሎዋል ታንኮ ከአሜሪካ ድምፅ የሶሃሌ ቋንቋ አገልግሎት ጋር በቴሌፎን ባደረጉት ቃለ መለስ እንዳስረዱት ሴቶቹ ተጠለፉ የሚባልባት የቺቦክ ከተማ ፖሊሶች ምንም ያዩት ወይም የተገነዘቡት ነገር የለም። እኔህ የተረዳሁት ከመገናኛ ብዙኃን ነው። ይሁንና ምንም ያየነው ወይም የተፈጸመ ጠለፋ የለም ነው ያሉት። የቺቦ ከተማ አስተዳደር ኃላፊ ቤን ላውም የተፈጸመ ስለተባለው ጠለፋ ያዩትም ሆነ የሰሙት ነገር እንደሌለ እርሳቸውም ለአሜሪካ ድምፅ ሀውሳ አገልግሎት አስረድተዋል። የኮንጎና የጎረቤት አገር ሩዋንዳ ወታደሮች የተኩስ ልውውጥ ማድረጋቸውን የዲሞክራሲያዊት ኮንጎ ሪፐብሊክ ባለሥልጣናት አስታወቁ። የሩዋንዳ ወታደሮች ድንበር አቋርጠው ሲያበቁ አንድ የኮንጎ ወታደር በማገታቸው የኮንጎ ወታደሮች ደግሞ ዛሬ ረውጠዋት ተኩስ ሊከፍቱ ችለዋል ብለዋል ባለሥልጣናቱ። በምስራቃዊቷ ሰሜናዊ ኪቩ ከተማ ኪቡምባ አጠገብ ዛሬ ማለዳ የጀመረው የተኩስ ልውውጥ ለአራት ሰዓታት ያህል መካሄዱ የተገለጠ ሲሆን በሰው ህይወት ላይ የደረሰ ጉዳት ስለመኖሩ ግን የታወቀ ነገር የለም። ኮንጎ የሚገኘውና በእንግሊዝኛው ምህፃረ ቃል ሞኑስኮ የሚባለው የተባበሩት መንግስታት ድርጅት ሚሽን ወይም ተልእኮ ሁኔታው እየተመረመረ ነው ሲል በትዊተር አስታውቋል። ባለፈው ዓመት በተባበሩት መንግስታት ድርጅት የሚደገፉት የኮንጎ ወታደሮች ሽምቅ ተዋጊውን ኤም 23 ቡድን ባለፈው ዓመት ሰሜን ኪቭ ውስጥ ማሸነፋቸው ይታወቃል። ሩዋንዳ ሽምቅ ተዋጊውን ትረዳለች የሚለውን ክስ እኔ የለሁበትም በማለት ማስተባበሏ ይታወሳል። የኢራቋን ሞሱል ከተማ ትናንት ማክሰኞ የተቆጣጠሩት ታጣቂዎች ይዞታቸውን ወደ ደቡቡ ክፍል በማስፋፋት የአገሪቱን ትልቅ የነዳጅ ማምረቻ ጨምሮ ሌሎች ስፍራዎችን መያዛቸው ተነገረ። የኢራቅ የደህንነት ባለስልጣናት እንደገለጡት አማጽያኑ የቤጂ ከተማን በትናንትናው ዕለት ከመቆጣጠራቸው አስቀድሞ የፖሊስ ጣቢያውንና ፍርድ ቤቱን አቃጥለው ሲያበቁ ትክሪት ውስጥ የነዳጅ ማምረቻውን ይጠብቁ የነበሩትን ወደ 250 ዘቦች አባረዋል። የኢራቅ መንግስታዊ ቴሌቪዥን ዛሬ እንደዘገበው የጦር ሰራዊቱ አራተኛ ብርጌድ ነውጠኞቹን ከቤጂ ከተማ አስወጥቷል። ሞሱል ከተማ ውስጥ ግን አማጽያኑ የቱርክን ቆንስላ መቆጣጠራቸውን የቱርክ መንግስታዊ ምንጮች አመልክተዋል። የኢራቁ ጠቅላይ ሚኒስትር ኑሪ አልማሊኪ አገራቸው በከፍተኛ ችግር ውስጥ እንደምትገኝ አመልክተው የአስቸኳይ ጊዜ አዋጅ ለማውጣት ይቻል ዘንድ ፓርላማው አጣዳፊ ስብሰባ እንዲጠራ ጠይቀዋል። የምክር ቤቱ አፈ ጉባኤ ኦስማ አልኑጃፊ ነውጠኞቹ ሞሱል ከተማ ውስጥ የፈጸሙትን እልቂት አስከፊነት እንዲገልጠዋል። نازحين الذين ليسوا في وضع جيد في الحقيقة فتركوا بيوتهم وكل شيء في الموصل موصل لست فقط... ترنت سفافة متدرجة مساري وشاشون ششو شاشو عزاج እንዳቆሙ ፈረጠጡ። ይህም የአማጽያኑ የሞሱል ከተማንና አውሮፕላን ጣቢያውን ጨምሮ ለመቆጣጠር ቀላል አደረገላቸው። በዚህ ሁኔታ በህግ ቁጥጥር ስር የነበሩ ወንጀለኞች ሁሉ በቀላሉ ማምለጥ ቻሉ ነው ያሉት። አማጽያኑ የተለያዩ ከባድና ቀላል ጦር መሳሪያዎች የታጠቁ በመሆናቸውም የኢራቅን ወታደሮች ከሞሱል በቀላሉ መግፋት ችለዋል። የኢራቅ ወታደሮች ግን አማጽያኑ በመሳሪያዎቹ እንዳይጠቀሙባቸው የጦር መሳሪያ ግምጃ ቤቱን በሰዓት አጋይተዋል። ኬቭ ለነዳጅ ከምታወጣው ዋጋ ሞስኮ ባደረገችው የ20 ከመቶ ቅናሽ ዩክራይን ባለመስማማቷ ሩሲያ ማስጠንቀቋ ተነገረ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ረቡ በተናገሩት ቃል ዩክራይን የበለጠ ቅናሽ በመጠየቅ የአሁኑን ዋጋ አልቀበልም ስትል ድርድሩን ወደ ጎን እየገፋችና ልዩነታችንንም እያጦዘችው ነው ማለታቸው ተሰምቷል። የሩሲያው ዜና አገልግሎት ሚስተር ፑቲንን ጠቅሶ እንደዘገበው ዩክራይን የአሁኑን ዋጋ ካልተቀበለች ድርድሩ በጠቅላላው ወደ ሌላ ምናልባትም ሩሲያ ወደማትፈልገው አቅጣጫ ሊያመራ ይችላል። የዩክራይኑ ጠቅላይ ሚኒስትር አርሴኒ ያሲኒዩክ ቀደም ሲል በተናገሩት ቃል ተደረገ የተባለው የ100 ዶላር ቅናሽ ዩክራይን ለጠየቀችው የስምምነት ዋጋ ተመጣጣኝ አይደለም ብለዋል። ሮሲያን የዝርቦይልናም ፕሮፖዚዩ ሽዶዝመንሽን ና ሀስ የሩሲያን የአንድ መቶ ቅናሽ ተብዬ ዋጋ አይተነዋል። አንድ በኦፊሴል ግልጽ ማድረግ የምፈልገው ነገር ቢኖር ይህን ለመሰለው የሩሲያ አካሄድ አዲሶች አለመሆናችንን ነው። የዋጋ ቅናሽ የተደረገው በሩሲያ ፌዴራል መንግስት ውሳኔ ሲሆን መልሶ ደግሞ ይሄው ውሳኔ በራሱ በሩሲያ ፌዴራል መንግስት ይሻራል፣ ነው ያሉት ጠቅላይ ሚኒስትሩ። የሁለቱም ወገኖች ባለስልጣናት ዛሬ ረቡ ድርድር የጀመሩ ሲሆን ድርድሩም የሚካሄደው በብራስልስ እንደሆነ ታውቋል። በመጨረሻም የዓለም ዋንጫ ብራዚል የዓለም እግር ኳስ ዋንጫ ውድድርን ለማስተናገድ ዝግጁ ነች ያሉት ፕሬዚዳንት ዲልማ ሮሱፍ ወጪውን አትችለውም የተባለውን አስተያየትም ማጣጥለዋል። ለውድድሩ የተለያዩ ፕሮጀክቶችንና ለስታዲየም የዋለውን ከ11 ቢሊዮን ዶላር በላይ ወጪ ከሌሎች እንደ ትምህርትና የጤና በጀት ላይ የተቀነሰ ነው በማለት የተቆጡ ሰላማዊ ሰልፈኞች ጥያቄ አቅርበው እንደነበር ታውቋል። ፕሬዚዳንቷ ግን ብራዚል ለትምህርትም ሆነ ለጤና አገልግሎት ራሱን የቻለ በጀት መኖሩንና እንዲያውም ተጨማሪ ገንዘብ መመደቡን አመልክተዋል። ሚስ ሩሶፍ በብሔራዊ ቴሌቪዥን ለህዝባቸው ባሰሙ ቃለም የዓለም ዋንጫን ከማስተናገድ ጋር የተያያዙ ችግሮች ቢሰሙም ብራዚል ግን ዓለምን ለማስተናገድ ዝግጁ ነች ነው ያሉት። ስ ስሚስስ መልካም ነገር የማይታያቸው ሰዎች ስታዲየም ስለማይኖረን የዓለም ዋንጫን ማስተናገድ አንችልም ይላሉ። ስታዲየሞቻችን ግን ዝግጁ ሆነው ዓለምን እየተጠባበቁ ነው። እነዚህ አፍራሽ ሀሳብ ያላቸው ሰዎች አውሮፕላን ጣቢያ ስለሌለን የዓለም ዋንጫ አናሸንፍም ይላሉ። ለዚህ ውድድር የሚመጡትን በብዙ ሚሊዮን የሚቆጠሩ እንግዶቻችንን ለማስተናገድ ብለን ግን የአውሮፕላን ጣቢያ ይዞታችንን በእጥፍ ከፍ አድርገናል ነበር ያሉት ፕሬዚዳንቷ። በየአራት ዓመቱ ከሚደረገው የዓለም እግር ኳስ ዋንጫ ብራዚል የዘንድሮውን ሀያኛ የዓለም ዋንጫ ውድድር እንደምታስተናግድ ይታወቃል። በአስራ ሁለት ከተሞች ከሚካሄደው ውድድር ነገ ሐሙስ በመክፈቻው አንድ ጨዋታ ብቻ ሆኖ፣ ያም በአስተናጋጇ ብራዚልና በክሮሺያ መካከል የሚደረግ መሆኑ ታውቋል። የሰአቱ የዓለም ዜና ይኸው ነበር። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የዛሬ አስተናጋጆቻችሁ እኔ አዲሱ አበበና እኔም አሉላ ከበደን በዓለም ዜናዎች የጀመርነው መደበኛ ፕሮግራማችን በ22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም ምናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ታዲያ እዚህ ግድም ዘወትር እንደምናደርገው ሁሉ የዕለቱ አቢር እስ ነው ቀዳሚው በአሁኑ ወቅት በደቡብ ሱዳን የሚካሄደውን ብጥብጥ በመሸሽ ወደ ኢትዮጵያ መግባት ላይ የሚገኙት ደቡብ ሱዳናውያን ስደተኞች ብዛትም ሆነ ሁኔታ በእጅጉ አሳሳቢ መሆኑን የዓለም ምግብ ፕሮግራም ደብልዩ ኤፍፒ አስታውቋል። ደብልዩ ኤፍፒ ይህን ያስታወቀው የዓለም የምግብ ፕሮግራም ኢትዮጵያ ጽሕፈት ቤት ተጠሪና ዲሬክተር አቶ አብዱ ደንግ መሥሪያ ቤታቸው ባለፈው የአውሮፓውያን ዓመት 2013 ያከናወነውን የስራ ሪፖርት ይፋ ባደረጉት በዛሬ ዕለት በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። በነገራችን ላይ አድማጮች ቀደም ሲል የዓለም ምግብ ፕሮግራም ችኦ ስል ያነበብኩ ስህተት መሆኑ ይታረምልኝና ደብሊው ኤፍ ፒ ነው የዓለም ምግብ ፕሮግራም በምህፃ ረቃሉ እና ይህን መግለጫ የተከታተለው ደግሞ ዘጋቢያችን መለስካቸው አመሃ ነው። ከአዲስ አበባ ዝርዝሩን ልኳል። የዓለም አዲሲቱ ሀገር የደቡብ ሱዳን መሪዎች አለመግባባትንና ጠብ ተከትሎ የተፈጠረው የእርስ በርስ ጦርነት ካለፈው ጥር ወር ጀምሮ አያሌ ደቡብ ሱዳናውያንን ወደ የጎረቤት ሀገሮች እንዲሰደዱ ገፍቷቸዋል። በዚህ ረገድ ወደ ኢትዮጵያ በአውሮፓውያን ዘመን አቆጣጠር ከ2013 መጨረሻ ጀምሮ ስለገቡት የደቡብ ሱዳን ስደተኞች አብዱ ደንግ የድርጅታቸውን ስጋት ይፋ አድርገዋል። ማ ከደቡብ ሱዳን የሚጎርፈው ስደተኛ ሁኔታ በጣም አሳስቦናል። እንደምታውቁት ከታህሳሱ ወር ጀምሮ እስከ ዛሬ ድረስ እስከ አንድ መቶ አርባ ሺህ የሚቆጠሩ ደቡብ ሱዳናውያን ከኢትዮጵያ ጋር የሚያዋስናቸውን ድንበር አልፈው ወደ ኢትዮጵያ ገብተዋል። እዚህ ሁሉም መልካም አቀባበል ተደርጎላቸዋል። ለዚህ መልካም የስደተኛ አቀባበልም መንግሥቱን ልናመሰግን እንወዳለን። እነዚህን ስደተኞች በችግራቸው ከሚደርሱላቸው ዓለም አቀፍ ድርጅቶች መካከል በተለይ የምግብና የመሳሰሉ ወሳኝ አቅርቦቶችን የሚቸረው ደግሞ የዓለም ምግብ ፕሮግራም የመሆኑን ያህል ጉዳዩ ምን ያህል እንዳሳሰባቸው ዲሬክተሩ ጠቁመዋል። የስደተኛው ጎርፍ እንዳስደነገጣቸው የተናገሩት አብዱ ደንግ በዚህ ሁኔታ የስደተኛው ጎርፍ የሚቀጥል ከሆነ በእጃቸው ካለው ሀብት አኳያ የስደተኞችን ፍላጎት ለማሟላት እንደሚያስቸግራቸው ገልጸው በአቅርቦት አቅማቸውና በፍላጎታቸው መካከል ያለውን የልዩነት ገደል ለዓለም አቀፉ ማኅበረሰብ አሳውቀዋል። እነዚህን ስደተኞች ብቻ ለመርዳት በዓመት 120 ሚሊዮን የአሜሪካ ዶላር ያስፈልገናል። እስካሁን ባለን ሀብት እነዚህን ስደተኞች ልንረዳ የምንችለው እስከ መጪው ነሐሴ ወርድ ድረስ ብቻ ይሆናል። ይህ እንግዲህ እነዚህን ስደተኞች እስከ ዓመቱ መጨረሻ ድረስ ለመርዳት ከ49 እስከ 50 ሚሊዮን ዶላር የሚገመት እጅግ ሰፊ የአቅም ማነስ አለብን ማለት ነው። ከሁለት ሳምንታት በፊት ወደ ምዕራብ ኢትዮጵያ ጋምቤላ ከባልደረቦቻቸው ጋር ሄደው እንደነበረ ያስታወሱት አብዱ ዴንግ ስደተኛ ደቡብ ሱዳናውያን በአብዛኛዎቹ ሴቶችና ሕፃናት ናቸው ይላሉ። ከአካባቢው መረጃዎች እንደተገነዘቡት ደግሞ ይበልጥ የሚያስደነግጠው የዛሬው ሳይሆን የነገው ነው። በደቡብ ሱዳን ሁኔታዎች ካልተሻሻሉ ችጋር ወይንም ጠኔ ሊከሰት ይችላል። ኢን አዲሽን ቱ ዘ ነምበርስ ዳት አይ ሜንሽንድ ዘ ሬፉጂስ አር ኮሚንግ ኤቭሪ ዴይ ቀደም ብዬ ከጠቀስኩት የደቡብ ሱዳን የስደተኞች ችግር በተጨማሪ ደግሞ ስደተኞቹ በየቀኑ እየገቡ ናቸው። ሁኔታዎች በደቡብ ሱዳን የማይሻሻሉ ከሆኑ ደግሞ በዚህ አገር የችጋር ወይም ጠኔ መከሰት አደጋ እያንዣበበ ነው። ያ ከሆነ ብዙ ሕዝብ ድንበሩን መሻገሩ አይቀርም። ዛሬ እየተሰደዱ ያሉት ሰዎች፣ ግጭቱን በመሸሽ ላይ ያሉ ሰዎች ናቸው። ወደፊት ግን ደቡብ ሱዳን ችግር እንዳይመጣ ለማድረግ በቂ ሥራ ካልተሠራ ተጨማሪ ስደተኞች የሚመጡት ችጋርን በመሸሽ ይሆናል። የዓለም ምግብ ፕሮግራም በኢትዮጵያ ውስጥ የሚገኙ የተለያዩ አገሮች ስደተኞችን ከመርዳት ጀምሮ በሀገሪቱ ውስጥ የተለያዩ የእርዳታና የልማት መርሃ ግብሮችን እያከናወነ እንደሚገኝ የገለጹት ዳይሬክተር ባለፈው ዓመት ለእነዚህ ለተለያዩ የሥራ መርሃ ግብሮች 300 ሚሊዮን የአሜሪካ ዶላር ወጪ እንደተደረገ ገልጸዋል። በኢትዮጵያ ውስጥ ያለው እርዳታ ጉዳይም በእጅጉ እየተሻሻለ ነው ብለዋል። በተለያየ መልኩ ባለፈው ዓመት በድርጅቱ ለአምስት ሚሊዮን ሰዎች እርዳታ እንደተሰጠ ያስታወሱት አብዱ ደንግ የዕለት እርዳታን በተመለከተ ግን አዎንታዊ ለውጥ እንዳለ አስረድተዋል። ባለፉት ጥቂት ዓመታት ኢትዮጵያውያንን በመርዳት ረገድ ያለውን ስትመለከቱ በጣም አዎንታዊ ጉዞ እንደተጓዝን ማስተዋል ይቻላል። የዕለት እርዳታ ፈላጊዎችን ዛሬ ብንመለከት እስከ ሁለት ሚሊዮን ሰዎች ቢደርሱ ነው። ይህንን ከተነሳንበት ሁኔታ ስናነጻጽረው በጣም አዎንታዊ እንቅስቃሴ እንደተደረገ አያጠራጥርም። በሚመጣው ዓመትም በአንዳንድ የልማት ፕሮጀክቶች ለመንግስት ድጋፍ መስጠቱን እንቀጥልበታለን። እናም ኢትዮጵያውያን እራሳቸውን እንደሚችሉ ተስፋ እናደርጋለን። የደቡብ ሱዳንን ስደተኞች ፍርድ እስከወዲያኛው ለማቆም መፍትሄው ያለው እዚያው ደቡብ ሱዳን ውስጥ ነው ያሉት ደንግ መፍትሄውም ፖለቲካዊ እንደሆነ በእርግጠኝነት ተናግረዋል ስለሆነም ዓለም አቀፉ ህብረተሰብ በአገሪቱ ውስጥ ሰላም እንዲፈጠር በመሪዎቹ ላይ ጫና መፍጠር እንዳለበት አስገንዝበዋል በአሁኑ ጊዜ በኢትዮጵያ ውስጥ ከግማሽ ሚሊዮን በላይ ስደተኞች እንዳሉ ያስታወቁት ደንግ አብዛኞቹ የሶማሊያ የደቡብ ሱዳንና የኤርትራ ዜጎች መሆናቸውንም ገልጸዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር። ከአዲስ አበባ የሰማ ነው መለስካቸው፣ እናመሰግናለን። መጽሔታችን ደግሞ ያዘጋጃቸው ሁለት ርዕሶች አሉ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር እና የቀድሞ ምክትል ፕሬዝዳንት አሁን የሸማቂዎቹ መሪ ሪክ መቻር በሁለት ወራት ውስጥ የብሔራዊ አንድነት መንግስት የሚመሰረት ሽግግር እንደሚያዋቅሩ ተናግረዋል። ለስድስት ወራት የዘለቀው የደቡብ ሱዳን ግጭት ስለሚቆምበት መንገድ ለመዋየት የአካባቢው መሪዎች ትናንት ከተሰባሰቡባት የኢትዮጵያ መዲና አዲስ አበባ ማርት ቫንደር ዎልፍ የላከችው ዘገባ አለ። ትዝታ በላቸው ታቀርባለች። የደቡብ ሱዳን የእርስ በርስ ግጭት ባለፈው ታሳስ ወር ከተጀመረ ወዲህ ፕሬዚደንት ኬርና ተቃዋሚው ማቻር ሲገናኙ ለሁለተኛ ጊዜ መሆኑ ነው። ሁለቱ መሪዎች ባለፈው ግንቦት ወር መባቻ የተኩስ አቁም ስምምነት የፈረሙ ቢሆንም ሁለቱም ወገኖች በተደጋጋሚ ጥሰውታል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ሁለቱ ወገኖች የደቡብ ሱዳንን ችግር ለመፍታት ተስማምተዋል ሲሉ ትላንት ተናግረዋል። to complete the dialogue process within the coming 60 days. ብሔራዊ የሽግግር መንግስት ለመመስረት ምን መደረግ አለበት፣ እነማን ማን ይሳተፉ፣ መቼና እንዴት ይሁን በሚለው ላይ ለሚቀጥሉት ስልሳ ቀናት ለመወያየት ተስማምተዋል። እነዚህን ተግባራት በሚያከናውኑበት ጊዜም እያንዳንዱ ነጥብ የሚጠናቀቅበትን የጊዜ ገደብ ለማስቀመጥም ተስማምተዋል። በትናንቱ ጉባኤ ላይ የአካባቢ መሪዎች የኡጋንዳው ፕሬዝደንት ዩዌሪ ሙሰቪኒ እንዲሁም የኬንያ ምክትል ፕሬዝደንት ዊልያም ሩቶ ተገኝተዋል። ከመጀመሪያው ደቡብ ሱዳናውያኑን የመሸምገሉን ኃላፊነት የወሰደው ኢጋድ ማለትም የምስራቅ አፍሪቃ የልማት በየነ መንግስታት ሲሆን በሰላም እቅዱ ላይ ኢትዮጵያ ውስጥ ውይይቱ እንደሚቀጥል ተጠቅሷል። የአፍሪካ ህብረት የሰላምና ጸጥታ ኮሚሽነር ኢስማኤል ቺርጉ ሁለቱ ወገኖች ልዩነታቸውን ለመፍታት ቁርጠኛ እንዲሆኑ አስገንዝበዋል። ኢት ኢዝ ዘ ሆፕ ኤንድ ዘ ኤክስፔክቴሽን ኦፍ ዘ አፍሪካ ዩኒየን። ሁለቱ ወገኖች ይህን መድረክ ተጠቅሞ ልዩነትን ከማስተጋባትና ሰላም የሚሰፍንበትን ጊዜ ከማዘግየት ይልቅ ህዝባቸውንና ዓለም አቀፉ ማህበረሰብ የሚያሰማውን ጥሪ ሰምተው በዚህ የፖለቲካ ድርድር በቁርጠኝነት እንደሚሳተፉ የአፍሪቃ ህብረት ተስፋ ያደርጋል ያምናለም። የደቡብ ሱዳን የእርስ በርስ ጦርነት እስከ አንድ ሚሊዮን ተኩል ህዝብ ከቤት ንብረቱ በማፈናቀሉ ሰብአዊ ቀውስ ፈጥሯል። በአገሪቱ የምግብ እጥረትም ስላለ ተጨማሪ ዜጎች እንዳይጎዱ ስጋትም ተጨምሯል። የደቡብ ሱዳን ግጭት የተጫረው በሁለቱ መሪዎች በፕሬዝዳንት ሳልቫ ኪር እና ምክትላቸው ራይክ ማቻር መካከል በተነሳ የስልጣን ሽኩቻ መሆኑ ይነገራል። ሁለተኛው የመጽሔቱ የተነታኔ ርዕስ ደግሞ ወደ ጎረቤት ኤርትራ ጉዳይ ይወስደናል። አራት የኤርትራ የካቶሊካዊት ቤተ ክርስቲያን ጳጳሳት ወንድምህ የት ነው የሚል ጥያቄ ባዘለ ርዕስ በጻፉት መግለጫቸው በሀገራቸው ያለውን ሁኔታ በግልጽ ይመረምራሉ። ጳጳሳቱ ሐዋርያዊ መልእክት ባሉትና በቅርቡ ያወጡት በዚህ ባለ ሰላሳ ስምንት ገጽ ጽሁፋቸው በኤርትራ ያለውን ተጨባጭ ሁኔታ የሚገመግምና ለችግሮች መፍትሄዎች እንዲፈልጉ ጥሪ የሚያቀርብ ጠለቅ ያለና ጥንቃቄ የተመላበት አቀራረብን የተከተለ ነው። ጽሁፉ ከሚያነሳቸው አበይት ነጥቦች መካከል የኤርትራውያን በብዛት ከሀገር መሰደድ ምክንያቱ፣ የህግ የበላይነት ጥያቄ፣ በሀገሪቱ ያለው የምጣኔ ሀብት ይዞታ፣ የትምህርት ይዘት እስረኞች ሰብአዊነት በተላበሰ መንገድ እንዲያዙና በተቻለ ፍጥነትም የፍርድ ሂደት እንዲያገኙ የሚጠይቁና ሌሎች በርካታ ነጥቦች ይገኙባቸዋል። በትግርኛ ቋንቋ ከቀረበው ከዚህ ሰፊ ጽሁፍ ዋና ዋናውን ነጥቦች ጨምቃ አዳነች ፍሳሀዬ ተከታዩን ሁለተኛ ክፍል እንዲህ አቅርባለች። አራት የኤርትራ ካቶሊካውያን ጳጳሳት ወንድምህ የት ነው በሚል ርዕስ ባቀረቡት ሐዋርያዊ መልእክት ከሀገር ስለሚሰደዱት ኤርትራውያን ያላቸውን አመለካከት ትላንት ማስተላለፋችን ይታወሳል። ይህ ክስተትና ሌሎች ችግሮች በህብረተሰቡ ዘንድ ስላሳደሩት የስነ ልቦናዊ ሁኔታም ጽሑፉ ይመለከታል። በዜጎች መሰደድ፣ እንዲሁም ለኑሮና ለሰብአዊ ክብር በማያመች ኑሮ ምክንያት አስተማማኝ የሆነ መጻኤ ዕድል ባለመኖሩ ምን ዋስትና ለኝ ለሚለው ጥያቄ መልስ አለማግኘት ተስፋ ያደረክበትንና የተመኘኸውን ባለማግኘትና የማይደረስበት ምኞት እንደሆነ በመገንዘብ መጨነቅና ተስፋ መቁረጥ የተለመደ ክንዋኔ ይመስላል ሲል ጽሑፉ ያስገነዝባል። አያይዞም ጽሑፉ ልጆቻቸው በመሰደዳቸው በአገር ውስጥም ቢሆን በወታደራዊ አገልግሎትና በእስር ቤት በመሳሰሉት ቦታዎች ምክንያት ቤተሰብ ስለተነጣጠለ የአረጋውያንና ረዳት ያጡ ቤተሰቦች መንፈስ እጅጉን ተጎድቷል። አምራች የሆነው ክፍል ከቤተሰቡ ሲነጣጠል የሚያደርሰው ጉዳት በኢኮኖሚ ረገድ ብቻ ሳይሆን እነዛ እቤት ለሚቀሩትና ብቸኝነት ለሚያጠቃቸው ወገኖች የስነ ልቦናዊና የሞራል ውድቀት እንደሚያሳድርባቸው አያጠራጥርም። የስኳር በሽታ፣ የደም ብዛት፣ የአእምሮ ሕመም ወዘተረፈ እየተስፋፋ የሄደውም ካለ ምክንያት አይደለም፣ በማለት የሃይማኖት መሪዎቹ ጽሑፍ ያሳስባል። ጽሑፉ የኤርትራ ቤተሰብ ተደማጭነት ስለማጣቱ ጉዳይ ሲያብራራም ቤተሰቦች በልጆቻቸው ላይ ያላቸው ኃላፊነትና ተገቢውን ተደማጭነት የማግኘት መብታቸው ጊዜ ባመጣ ወታደራዊ አገልግሎትና በመገናኛ ብዙኃን በመሳሰሉት ነገሮች ምክንያት እየተሸረሸረ መሄድ ብቻ ሳይሆን እስከነ ጭራሹ የቀረ ይመስላል በማለት ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ባወጡት ጽሑፍ ታዲያ ቤተሰቦች ተገቢና ባህርያዊ የሆነው መብታቸው የተነፈገ መስሎ ቢሰማቸውም እንኳን እጅ መስጠት የለባቸውም በማለት የኤርትራን ቤተሰብ ያበረታታሉ። አሁንም ቢሆን የቤተሰብ መሪነትን፣ ደህንነትን፣ የአስታራቂነትና የሸምጋይነት ቦታን ልትይዙ ይገባል። የወደፊቱን አሻግራችሁ በማየት ቤተሰብን አድኑ እንላለን የቤተሰብ ደህንነት የሀገር ደህንነት ነውና በማለት የሃይማኖት መሪዎቹ የተደማጭነት ቦታ አጡ ላሏቸው ኤርትራውያን ቤተሰቦች ጥሪ አቅርበዋል። ጽሑፉ ስለ ሙስና ሲያነሳም ስልጣን ሕዝብን ለማገልገልና ከሕዝብ ለሕዝብ መሆኑ ተረስቶ ወዳጅህን ብቻ የምጠቅምበትና ተገቢም ሆነ ተገቢ ባልሆነ መንገድ ራስህን የምታበለጽግበት ሆኖ ስለሚገኝ መስተካከል ይኖርበታል። ከህብረተሰቡ ልምድና ባህል እንዲሁም ከሕግ ውጭ መስራትም ራሱ ሙስና ነው ይላል ጽሑፉ። የካቶሊካውያን ጳጳሳቱ ሐዋርያው መልእክት የሕግ ተገዥነት ነጥብንም አንስቷል። ዋናው የህዝባችን መለያ ሕግ አክባሪነቱ ነው። በሕግ አምላክ በሚሉ ቃላት ሕግ እንዲከበር ያደረገ ሰው ከመሳሪያና ከጦርነት ብትር በላይ ሊፈራና ሊከበር ይገባዋል። ስለሆነም በሕግ የሚጠየቅና የሚታሰር ሁሉ በመጀመሪያ ደረጃ በሰብአዊነት እንዲሁም በሕግና ደንብ መሰረት እንዲያዝ ያስፈልጋል። ቀጥሎ ደግሞ ተጥሷል በተባለው ሕግ መሰረት በፍጥነት ለፍርድ ቀርቦ ጉዳዩ እልባት እንዲያገኝ ማድረግ ያስፈልጋል። በዋናነትም በህገ መንግስታዊ ህግ የመገዛት ጉዳይ ማንኛውም ለፍትህና ለርቱእነት እንዲሁም ለሐቅና ለሐርነት የቆመ ሰው የሚጠብቀው ነገር ስለሆነ ተገቢ ትኩረት ማግኘት አለበት ማለት ያስገነዝባል። ከዚህ ጋር በተያያዘም ስለ ሀገር ጉዳይ በጽሑፉም ሆነ በቃላት በግልጽ ለመነጋገርና ለመከራከር አለመቻል ግልጽነት ባለመኖሩ ስለ ሀገሪቱ አስፈላጊውን ወሬ ለማግኘት ስለማይቻል የሐሜት የሹክሹክታና የሐሰት ወሬ ሰለባ መሆንን ያስከትላል፣ የምን ቸገረኝነት መንፈስንም ያሳድራል በማለት ያስረዳል። ሐዋርያዊ መልእክቱ በኤርትራ ስላለው የትምህርት ይዘትም አንስቷል። ትምህርት የሥራና የእድገት የማኅበራዊ ለውጥ መሠረት እንዲሆን ከተፈለገ ሀገሪቱን ደግሞ ወደ አዲስ መድረክ እንዲያሸጋግር ትውልድን እንዲያንጽ ከተፈለገ የትምህርት ይዘቱና ደንቡ ፈጽሞ በአዲስ ብልሃትና ስርዓት መሻሻል ይኖርበታል። ወጣቱ ትውልድ ነፃና ንጹሕ በሆነ አእምሮ መማር ይኖርበታልና የሚል ሐሳብ ያቀርባል ጽሑፉ። ቤተ ክርስቲያን በበኩሏ በትምህርት ረገድ የሚኖራት አስተዋጽኦ ሐቅነትን፣ ነፃነትን፣ ወንድማማችነትን፣ እኩልነትን ዲሞክራሲያዊነትን ፍትሕን፣ ሰብአዊ መብትን፣ ሕጋዊነትን፣ ተጠያቂነትን የመሳሰሉት ሰብአዊ ክብሮችንና መሰረታዊ መርሆችን ማዳበር እንደሆነ ጽሑፉ ይጠቁማል። የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሀገሪቱ ስላለው የኢኮኖሚና የኑሮ ሁኔታንም ያነሳል። የእያንዳንዱ ቤትና ቤተሰብ ኑሮን ከኢኮኖሚ አንጻር ስንመለከተው በውጭ ሀገራት የሚኖሩ የቅርብና የሩቅ ዘመዶች ባይኖሩ ኖሮ ምን ይደረግ ነበር ወይም እንዴት ይዘለቅ ነበር የሚል ጥያቄ ይመጣብንና አምላክ ችግር ይፈጥርና መወጣጫ ያበጅለታል የሚለውን የአባቶች አነጋገርን በማስታወስ እንጽናናለን ይላል። አያይዞም ጽሁፉ የስራ ዕድል ካልተፈጠረ፣ ትኩስ የወጣቶች ኃይል ሰርቶ ገቢ የሚያገኝበት ሁኔታ ካልተመቻቸለት፣ የንግድ ስምሪቶችና የህንፃ ስራዎች በአዲስ መልክ ካልተንቀሳቀሱ የድህነት ቁስሉ እንደሚያገረሽ አያጠራጥርም። በሀገሪቱ ባለው የዋጋ መናር ላይ በቂ ወይም ተመጣጣኝ ደሞዛ፣ ለመኖር እየጨመረ የሚሄደው የቤት ክራይ ዋጋ፣ በፈለግከው ወይም በመረጥከው የሥራ አይነት ለመሰማራት አለመቻል ሲታከልበት ከፍተኛ ጉዳት ያደርሳል። ብዙ የህብረተሰቡ ክፍሎች የሚሰማሩበት የሕንፃ ሥራ መቆሙ ራሱ እጅግ የሚጎዳ ነው። የግለሰቦችና የሕዝቡ ነጻነት ካልተጠናከረ በስተቀር የሀገርን ነጻነት እንዴት ነው የምንረዳው? የትስ ነው የምናገኘው? ሲል የካቶሊካውያን ጳጳሳቱ ጽሑፍ ጥያቄ ያቀርባል። በአጭር አነጋገር ሰብአዊ ስራና እድገት በነፃ ፍላጎትና አፍላቂነት ላይ የተመሰረተ ሲሆን ፍሬ ያስገኛል፣ ሰውንም የሚያስከብርና የሚያበለጽግ ይሆናል በማለት አክሎበታል። ይህም ሲባል ይላል የኤርትራ ካቶሊካውያን ጳጳሳት ያወጡት ሐዋርያው መልእክት። ይህም ሲባል ለምቾት ሳይሆን የመኖርና ያለመኖር ጉዳይ በመሆኑ ነው። ዕለታዊ እንጀራን፣ ውሃንና መብራትን የመሳሰሉትን ነገሮች ማግኘቱ መሠረታዊ ነገር በመሆኑ የሚመለከተው ወገን ትኩረት ሊሰጥበት ይገባል። በአጭር አነጋገር የሀገሪቱ የኢኮኖሚ ስርዓት የሕዝቡን ኑሮ ሊያዳብርና ሊያበለጽግ በሚችልበት መንገድ መስተካከል ይኖርበታል የሚል ሐሳብ ያቀርባል የጳጳሳቱ ጽሑፍ። አራቱ የኤርትራ ካቶሊካውያን ጳጳሳት በጽሑፉ መጨረሻ ላይ ስማቸውንና ፊርማቸውን አኑረዋል። አቡነ መንግስት አብ ተስፋ ማርያም፣ አቡነ ቶማስ ዖስማን፣ አቡነ ኪዳነ የዕብዮና አቡነ ፍቅረ ማርያም ሓጎስ ይላል። አዳነች ፍስሀዬን ለዘገባዋ እናመሰግናለን። አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ያመለክታል። አዲሱ ያሳት ደረሰ ሶስት ሰዓት ከሰላሳ። ሙዚቃ እየተሰማ ነው። ማንን ነው? ግርማ ነጋሽ ይመስለኛል። ጋዜጠኛ ጋዜጠኛ ግርማ ነጋሽ ዛሬ ጋዜጠኛ ትቶታል። ሀሳቤ ይላል ግን ሙዚቃውን አልተወም። ግርማ ይገርማ። ይህንን በራዲዮ መጽሔት የምናመጣው ወግ ይመስለኛል። እናመጣዋለን። ስለ ግርማ ነጋሽ ደግሞ ሌላ የምነግር ነገር አለ። ግሩም፣ ለእኔም ብቻ ሳይሆን ለአድማጮችም እናካፍላለን። የእኔ ሀሳብ ግን ይቀጥላል የሚቀየር ድምጽ ነው ያለ ሰው፣ ገርም ዜማ ነው። አድማጮችም ዘና እንዳሉ ተስፋ እናደርጋለን። ማነጋሽ አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል፣ በ22 እና በ25 ሜትር ባንድ። አሁን ተራው ዲሞክራሲ በተግባር በዚህ በዩናይት ስቴትስ ልዩ ልዩ ክፍለ ግዛቶች የሚኖሩ ኢትዮጵያውያን አሜሪካውያን በድርጅቶቻቸው አማካኝነት ድጋፍ በመስጠት በርካታ አሜሪካውያንን በምርጫ ውድድሮች ማስመረጥ ከጀመሩ ዓመታት አስቆጠሩ ይላል የሰለሞን ክፍሌ ዲሞክራሲ በተግባር። በመንደርደሪያው በትውልድ ኢትዮጵያውያኑ አሜሪካውያን በሰሜን አሜሪካ ካውንስሎች ወይም ምክር ቤታቸው ማለት ጉባኤያቸው አማካኝነት ከዚህ ቀደም ምን ያህል እጩ ተወዳዳሪዎችን አስመረጡ? ዘንድሮስ ድጋፍ የተቸራቸው አሜሪካውያን እነማን ይሆኑ? የሰለሞን ጥያቄዎች ናቸው። አቶ አበበ ኃይሉ የኢትዮጵያ አሜሪካውያን ካውንስል በሰሜን አሜሪካ ቃል አቀባይ ናቸው። ሰለሞን ክፍሌ ለምሽቱ የዲሞክራሲ በተግባር እንዲህ ያቀናብሮታል። ለትብብሮ በቅድሚያ አመስግኘ ነው ወደ ጥያቄዎች የማልፈው። አቶ አበበ ኃይሉ በጣም አመሰግናለሁ። እኔም አቶ ሰለሞን ዝሎ ስለሰጠን። ኢትዮጵያን አሜሪካን ካውንስል ኦፍ ኖርዝ አሜሪካ ብላችሁ የሰየማችሁትን ምክር ቤት መች ነበር ያቋቋማችሁት? ኢትዮጵያን አሜሪካን ካውንስል ከተቋቋመ ከአስር አመት በላይ ሆኖታል በብዛት ሰራው ካሊፎርኒያ ላይ ነው ባለፉት ወደ ስድስት ሰባት አመታት ወደ ሚኒሶታ እና ወደ ዋሽንግተን ዲሲ አካባቢ ሞክረናል በተለይ በዘንድሮ አመት በሰፊ እና ጥልቀት ባለው ሁኔታ በሲልቨር ስፕሪንግ ሜሪላንድ ቨርጂኒያ እና ካሊፎርኒያ ላይ ነው እንግዲህ በጣም ትልቁ ፎከሳችን ምን ዓላማ ይዛችሁን የተነሳችሁት ይህንን ድርጅት ለመመስረት ዋናው ዓላማችን እኛ እንግዲህ ያው በዚህ ሀገር መኖራችን ካልቀረ ከመጣንም ብዙ ጊዜ ስለሆነን በዚህ በተለይም በአሜሪካ በመምረትና በማስመረቱ ሂደት ውስጥ መካፈል አለብን የሚል ሀሳብ ይዘና የተነሳ ነው እና ሁላችንም እንደምናውቀው በዚህ በአሜሪካ ሀገር ከአርባ ዓመታት በላይ አስቆጥረናል። ልጆች ያሉ፣ የልጅ ልጆች ያሉ ኢትዮጵያን ትውልድ ኢትዮጵያን፣ ግን እዚህ ሀገር የሚኖረው አሉ እና እነኚህ ሰዎች እንዴት ነው በዚህ በአሜሪካ የፖለቲካል ሲስተም መካፈል የምንችለው ተመራጭ መሆን የምንችለው እና እንግዲህ ህልማችን ኢትዮጵያን አሜሪካንስ ለአካባቢ በሎካል ደረጃ፣ በስቴት ደረጃ እና በፌዴራል ደረጃ ተመርጠው ህዝብን እንዲያገለግሉ ወይም ደግሞ የእኛን ተገቢ የሆነውን ድምጻችንም በአሜሪካ ፖለቲካ ውስጥ እንዲሰማ ለማድረግ ነው እና ይሄ ነው እንግዲህ ዋነኛው ሎንግ ተርም የሆነው የረዥም እቅዳችን። ሲመሰረት ምን ያህል ቁጥር ነበራችሁ? ዛሬ በጣም መጠነ ሰፊ የሆነ ሰፖርተር አለን። ሰፖርተር አለን ስንል እንግዲህ በየከተማው በምናደርጋቸው እንቅስቃሴዎች ህዝቡ ከኛ ጎን ነው የሚለው አንዱና ለምሳሌ አይደል ዋነኛው የአንድ ማህበረሰብ ጠንካራና ደካማ ጎኑ የሚለካው አንድ በሚሰጠው ድምፅ፣ ሁለት ለሚመርጣቸው ወይም ደግሞ በእጩነት ለሚደግፋቸው ተመራጮች የሚያደርገው የገንዘብ ድጎማ ነው እና በተለያዩ ጊዜያት ኮሚኒቲያችን በዚህ ረገድ መጠነ ሰፊ የሆነ እርዳታ ነው የሚያደርገው ወይንም ደግሞ ከጎናችን የቆመው ማለት ነው እና ብዙ ብዙ አይነቶች ፈንድሬዚኞች አድርገናል። ነው ስብሰባችን ጠርተናል። አንዳንድ ፎረሞች እናንትኖች እና በዛ ላይ ብዙ ደጋፊዎች አሉ በቁጥር ደረጃ በብዛት ናቸው። ድርጅታችሁ በምርጫ ለሚወዳደሩ እጩዎች ድጋፉን በመስጠት ብዙዎችን አስመርጧል። እስቲ አንድ ሁለቱን ይጥቀሱልኝ፣ ከየት ከየት ናቸው? ለምሳሌ ያህል ከዚህ በካሊፎርኒያ በፌዴራል ደረጃ ኮንግረስመን ጀሪ መክኔሪ የተባለ ከዚህ በፊት ያስመረጥነው አለ። በሚኒሶታ የመጀመሪያውን ጥቁር እና የእስልምና እምነት ተከታይ ኮንግረስመን ኪት አለሰን የተሰኘ አስመርጠናል። ከዛ እንግዲህ ይሄ በፌደራል ደረጃ ባሉ ነው። እንግዲህ በሎካል ደረጃ ደግሞ ከመጣን ፖርኒያ ውስጥ በብዛት አሉን። ከሜየሮች ጀምረን የከተማ የፖሊስ ቺፎችን በተመለከተ የሸሪፍን፣ የካውንስል ሲቲ ካውንስልን ለምሳሌ ያህል በሳናዚ ሲቲ ካውንስል ውስጥ አሁን በቅርብ ያለፈው ምርጫ ላይ አንድ ያስመረጥ ነው ካውንስል ሜምበር ጂሚ ከመስ የሚባል የሊባኖስ ተወላጅ ግን እዚህ ሀገር ያደጉ የእኛን ማህበረሰብ በተፊ የሚደግፉ ናቸው። ነኝ ካደረግናቸው ማለት ነው ብዛት ብዙ አሉ። ወደ ላስ ላለፉት አስር አመት ውስጥ ማለት ነው። በመጪው ህዳር ለሚካሄደው የዩናይትድ ስቴትስ ምርጫ ደግሞ ሶስት እጩ ተወዳዳሪዎችን ኤንዶርስ አድርጓል ካውንስሉ ማለትም የድርጅቱን ድጋፍ ሰጥቷቸዋል። በየትኞቹ ስቴቶች ላይ ነው ዘንድሮ ያተኮራችሁት? እነማን ናቸው እጩዎቹ? ዘንድሮ በሰፊው ያተኮር ነው በቨርጂኒያ ሜሪላንድና ካሊፎርኒያ ነው። የካሊፎርኒያ ውስጥ አሁን የሰጠነው ድጋፍ ለሳን ሆዜ የሜር ነትራን የሚያደርጉት ሳም ሊካርዶ የተሰኙ ናቸው። በሜሪላንድ ደግሞ ለሜሪላንድ ሞንትጎመሪ ካውንቲ ኤግዘኪቲቭ ለአይክ ለአይክ ለጌት እርሳቸውን ኢንዶርስ አድርገናል። በዛው በሲልቨር ስፕሪንግ ሞንትጎመሪ ካውንቲ ውስጥ ደግሞ ለካውንቲ ካውንስል ሲት ለዲስትሪክት ፋይፍን ራን የሚያደርጉ ቶም ሀከርን እርሳቸውንም እንደዚሁ ኢንዶርስ አድርገናል እና እንግዲህ ቀረብ ምስል እንዳለው አሁን በተለይ ወደ አንድ ሺ ምናምን የሚሆኑ ኢትዮጵያኖችን ስልክ መራጭ ፖቴንሻል የሆኑ ማለት ነው እነሱንን በመደወል በማግባባት ለእሳቸው ድምጻቸው እንዲሰጡ ጠይቀናል። ወደ ካሊፎርኒያው ደግሞ ከመጣን ለፕራይመሪው አቶ ሳም ሊካርዶ አሸንፈዋል። ለእርሳቸው ደግሞ በድምፅ ብቻ ሳይሆን ወደ ስድስት ሺ ዶላር ፈንድሬዝ በማድረግ ለምርጫቸው በደጎሚያ እንዲሆንላቸው ከድምፃችን ውጭ ደግሞ ገንዘብንም አሰባስበን ለእርሳቸው ሰጠናል። ረዥም ጊዜ የኛ ጓደኛ የነበሩት በካሊፎርኒያ ኮንግረስመን ማይክ ሆንዳ እንደገና ለሁለተኛ ምርጫ ላይ ቀርበዋል። እርሳቸውን የሚቀናቀናቸው ደግሞ ወጣት ሮ ካህና የተሰኘ ኢንዲያን አሜሪካን ሁለቱ በሰፊው እኛን ለማግባባት የኛን ኮሚኒቲ ለመያዝ በሩጫ ላይ ናቸው። ሰሞኑን በሁለቱ መካከል ያለውን ሁኔታዎች ካየን በኋላ ለኖቨምበሩ ምርጫ እንትናችን ውሳኔያችን እንሰጣለን እና ሰሞኑን በዚህ ሁለት ሳምንት ውስጥ እንጨርሳለን ብለን እንገምታለን። ከዛም የቨርጂኒያ ያለ እና እንግዲህ ቀደም ብዬ እንዳልኩት በነኚህ ነው በሶስቱ ስቴቶች መልካም። አቶ አበበ፣ በተጨባጭ ካስመረጣችኋቸው አሜሪካውያን ባለስልጣናት የተገኘ አለማችሁን የሚጠቅም ነገር አለ አንድ ሁለቱም ቢጠቅሱልኝ። ለው ለሳይ ኢትዮጵያያኖችን በኢንተርንሽፕ ሀገር ሀይ ስኩል ወይም ኮሌጅ የሚጨርሱትን ቢሮቸው ውስጥ በመቅጠር የረዱን ለምሳሌ ያህል ሳም ለካርዶ ከዚህ በፊት እንደዛ አድርገውልናል። ኮንግረስመን ማይክ ሆንዳም እንደዚሁ ረድተውናል። ለወደፊቱም ደግሞ በተለይ ደግሞ አሁን ይን ፕሮግራም የምታዳምጡ ሰው ካላችሁ ሀይ ስኩል ወይም ዩኒቨርሲቲ ግራጅዌት ያደረጉ ሎ ሎስኩል መሄድ የሚፈልጉ ወይም ፖለቲካል ሳይንስ ወይም ፐብሊክ ፖሊሲ ሲቲ ፕላኒንግ እንደዛ ውስጥ መሳተፍ ለሚፈልጉ ና የኢንተርንሽፕ ልምድን ለማግኘት የሚፈልጉ ሁሉ ደግሞ እኛ በቀጥታ ማገናኘት ወይም ደግሞ ስራ ማስያዘ እንችላለን። ከዛ ውጭ ደግሞ በሁለተኛ ደረጃ ሂማን ራይትስ በተመለከተ ኢትዮጵያ ውስጥ ለሚደረጉ የሂማን ራይትስ ጥሰቶች በሰፊው ከዚ በፊት ያስመረጥ ናቸው ኮንግሬሽናል ሜምበርስ ለእኛን በመወከል የእኛ ድምፅ በመሆን ብዙ እርዳታዎችን አድርገውልናል። ይሄ አለ። ከዛ ውጭ ስሞል ቢዝነስ ኦነርስ ወይም ደግሞ ትንንሽ ቢዝነስ ያላቸውን የላይሰንስ የሚቸገሩትን ላይሰንሳቸውና አንዳንድ የከተማ ውስጥ ወይም የሲቲ ፈቃዶችን በጣም ለኢትዮጵያን ቢዝነስ ኦነርስ ይተባብረዋል። ወደፊቱም ደግሞ እንደሚተባበሩ ነው። አንድ የመጨረሻ ጥያቄ ላንሳ። የኢትዮጵያ አሜሪካውያን ከሌሎቹ ማህበረሰቦች ጋር ሲነጻጸር ለምሳሌ ከሂስፓኒኩ፣ አረቡ ወይም ሌላው ዜጋ ጋር ምን ያህል ይሆናል? በጣም የሚገርመው ከስፓኒኩ እና ከሌሎቹ በጣም ያነሰ ነው። ግን አንድና ትልቁ ምንድን ነው፣ ከቦታ ቦታ ይለያያል። ለምሳሌ አሁን መጥቀስ የምፈልገው በሜሪላንድ አካባቢ እና ቨርጂኒያ አካባቢ እነዚህ በሁለቱ በኩል ሰፊ በጣም ሰፊ የሆነ ኢትዮጵያዊ አለ እና በተለይም ደግሞ ምርጫን ሊያዛባ የሚችል ማለት ነው ከአንደኛው ምንጩ አንደኛው ወደ ሌላው ማለት ነው እና እዛ አካባቢ ላይ ነው። አሁን እንግዲህ ፎከታችን እና ሲነጣጠር ቁጥር አለን። አዎ፣ ጥሩ አመርቂ የሆነ ውጤት ማምጣት የሚችል ወይም ደግሞ እነኝህ ኦፊስ ስራን የሚያደርጉ ተመራጮች ቀልብ መሳብ ይችላል። በደንብ ይችላል። እኛ ግን በደንብ የተደራጀን ስላልሆን እንዲሁ ዝም ብለን ተበታትረን ያለ ነው እና ለዚህም ነው እንግዲህ የኢትዮጵያን አሜሪካን ካውንስል ይህንን ስትሪም ላይን ለማድረግ እና ኢትዮጵያዊን ድምፅ በተገቢው ቻናል ለማድረግ የተቋቋመውና በጥሩ የሆነ ደግሞ አመርቂ የሆነ ውጤቶች እያገኘ ነው፣ በተለይ በሲልቨር ስፕሪንግ እና በካሊፎርኒያ ውስጥ። አቶ አበበ ሀይሉ የኢትዮጵያ አሜሪካውያን በሰሜን አሜሪካ ካውንስል ቃል አቀባይ ለጊዜው በጣም አመሰግናለሁ። እግዚአብሔር ትልኝ ሰለሞን ክፍሌንና እንግዳውን አቶ አበበ ሀይሉ እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ቅንብር ሴቶችና ቤተሰብ ግጭቶች ከነበሩባቸው የተለያዩ አፍሪካ ሀገሮች መጥቶ ዩናይትድ ስቴትስ በሚኖረው መጤው ማህበረሰብ ውስጥ በቤት በሚከሰቱ የኃይል ጥቃቶች ዙሪያ የሚመክር አገልግሎት ሰጪዎችና አገልግሎቱን ፈላጊው በተሻለ ሊገናኝ የሚችልበትን መንገድ ለመሻት የታቀደ ውይይት ዚህ ዋሽንግተን ዲሲ ውስጥ እየተካሄደ ነው። ረፋዱ ላይ የጀመረውን ውይይት የሴቶችና ቤተሰብ ፕሮግራም አዘጋጇ ቆንጅታየ የተከታተለችው ነች። ለዚህ ነው ዛሬ ከአየር ላይ ከኛ ጋር የጠፋችው። ይህን ውይይት ያቀናበረው በዋሽንግተን ሜሪላንድ ውስጥ የሚሰራ ደ ፐርሰን የተባለ ድርጅት ዋና ስራ አስኪያጅ ወይዘሮ አመሊያ ሚሳይልዲስ ቀደም ብለው አላማውን ገልጸውታል። የተዘጋጀው በዲሲ ውስጥ የሚሰሩ በዲሲና በዲሲ አካባቢ ያሉ ለአፍሪካን ኢሚግራንት እና ሰርቪስ የሚሰጡ የሚያገለግሉ መስሪያ ቤቶች እና ይሄ ችግር የደረሰባቸው ከብዙ አፍሪካ ሀገሮች የመጡ ሰዎች የሚወያዩበት መድረክ ነው። የፈጠር ነው። ስራውን ለሚሰሩት ሰዎች ምን ቢያደርጉ ለአፍሪካኖች እዚህ ሀገር ለሚኖሩ እርዳታቸው የበለጠ መድረስ ይችላል የሚለውን ለመመለስ ለ ሰርቪስ ለሚቀበሉት ሰዎች ደግሞ ለሚገለገሉት ሰዎች ደግሞ ምን ምን ቢደረግላቸው የበለጠ እንደሚጠቅማቸው መናገር የሚችሉበት መድረክ ነው። አሁን ባለው ሁኔታ ከአፍሪካ የሚመጡ ሰዎች እንደዚህ አይነት ችግር የደረሰባቸው እርዳታ ለመጠየቅ አይመጡም። በአጋጣሚ ሆኖ ወይ በፖሊስ ወይ በሆስፒታል በመሄድ ምክንያት የተነሳ ፍርድ ቤት ቢቀርቡ እንኳን መቅረብ ቢችሉ እንኳን አይከታተሉትም ጉዳዩን። ለሕክምና፣ ለአእምሮ ሕክምና፣ ለካውንስሊንግ፣ እንደዚህ የምክር አገልግሎት፣ አዎ፣ የምክር አገልግሎት ጋር እንደዚህ ቢላኩም አይሄዱም። የብዙ አፍሪካኖች እና ይሄ ችግር ሆኖ የዲሲ ኮሊሽን አገንስት ዶሜስቲክ ቫይለንስ የፐብሊክ ዲፌንደር ኦፊስ ሁሉ ተሰብስበው ተወያይተውበት ምን ብናደርግ ነው የአፍሪካን ኮሚዩኒቲ በዲሲ አካባቢ የሚኖረውን በተቻለ መርዳት የምንችለው ብለው ተነጋግረው ይሄ መስሪያ ቤት ቢፈጠርና እንደዚህ አይነት ንግግር ቢደረግ ይሻላል ብለን ስለተስማማን ነው። በዚህ ስብሰባ ላይ የሚካፈሉትን የአገልግሎት ሰጪዎችና የማህበረሰቡን ተወካዮች ቢዘረዝሩልን። አሁን የማህበረሰቡ ተወካዮች ከብዙ አፍሪካ ሀገሮች የሚመጡ ሰዎች አሉ። ስማቸውን ለመናገር ምናልባት እዚህ ሀገር ኮንፊደንሻሊቲ ነገር ስላለ በሬዲዮ መናገር አልችልም ይሆናል። ከሱዳን፣ ከኢትዮጵያ፣ ከናይጄሪያ የሚመጡ ተናጋሪ የመጡ ሰዎች እዚህ የሚኖሩ ተናጋሪዎች አሉን። ይሄ ችግር ጉዳት ደርሶባቸው አሁን እንዴት እንዴት እንደሆነ እርዳታ ያገኙት እና ምን ቢደረግላቸው እንደነበረ የበለጠ የሚጠቅማቸው ለመናገር የተዘጋጁ አገልግሎት ከሚሰጡ ኦርጋኒዜሽኖች አንድ ሁለቱ ለመናገር የአዩዳ የሂስፓኒክ ኦርጋኒዜሽን ነው። ግን ብዙ ለኢትዮጵያኖች እርዳታ ይሰጣሉ። በህግም ቢሆን በካውንስሊንግም ቢሆን በምናምን እንደዚህ እርዳታ ይሰጣሉ። የኤዥን ፓሲፊክ አይላንደር ዶሜስቲክ ቫይለንስ ፕሮጀክት ይካፈላሉ። በዚህም ላይ ብዙ የሌላ አፍሪካን ኦርጋኒዜሽን አሉ። እዚህ ያሉ በሙሉ ይተባበሩናል። ያሉን በተጨማሪ የኢትዮጵያን ኮሚኒቲ ሴንተር፣ የዲሲ የኢትዮጵያ ኮሚኒቲ ሴንተር ይሳተፋል። የማይ ሲስተርስ ፕሌስ የሚባል ጉዳት የደረሰባቸውን ሴቶች የሚያገለግሉ ሰዎች መስሪያ ቤት አለ። እነሱ የሚመጣሉ። ሀውስ ኦፍ ሩት፣ ይህም በሸልተር የሚያገለግሉ ሰዎች ናቸው፣ ዶሜስቲክ ቫዮለንስ ችግር ለደረሰባቸው እነሱም ይመጣሉ ና ከዚህ በላይ በጣም ብዙ ኦርጋኒዜሽኖች ናቸው። እንዲህ አይነት ውይይት ሲካሄድ በዚህ አካባቢ እንግዲህ በዋሽንግተን አካባቢ በርካታ የአፍሪካውያን ማህበረሰብ ወይም የኢትዮጵያውያን ማህበረሰብ አባላት ብዛት ያለው ነው የሚገኘው። እንዲህ አይነት ውይይት ሲካሄድ በአይነቱ የመጀመሪያ ነው። ከዚህ በፊት እንዲህ አይነት ውይይት ተደርጎ አያውቅም፣ ዶሜስቲክ ቫይለንስን በሚመለከት የተገናኝተን ሰዎች ተነጋግረው ያውቃሉ ኢትዮጵያውያኖችን በሚመለከት ብቻ በጠቅላላ የአፍሪካን ኮሚኒቲ ሰብስቦ በአካባቢው ያሉትን እርዳታ የሚሰጡ ሰዎች ሰብስቦ እስካሁን ድረስ ያነጋገር የለምና፣ ይሄ የመጀመሪያ ሙከራችን ነው። ይህንን ለማድረግ የስብሰባውን ዓላማ ለመግለጫ ያህል ይሄን ያህል ከተነጋገርን ቀጣይ ውይይት ይኖራል። በኢትዮጵያውያን ማህበረሰብ ዘንድ ይሄ የቤት ውስጥ ጥቃት ሁኔታ እዚህ ሀገር ባለው ማህበረሰብ ውስጥ ችግሩ በምን በምን መልኩ እንደሚከሰት በቀጣይ ውይይቶች ሰፋ አድርገን የምንመለስበት ይሆናል። በጣም አድርጌ አመሰግናለሁ። መልካም እድሎ ወይዘሮ አሜሊያ መሳይለዲስ። እጅግ በጣም አመሰግናለሁ ኝ እኔም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ ድህነት ቀንሰዋል የዜጎች የነፍስ ወከፍ ገቢ አድጓል፣ ሲል የኢትዮጵያ መንግስት ባለፈው ሰኞ አስታውቋል። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር በትናንትናው ዕለት የህዝብ አስተያየትና የባለሙያ ትንተና አካቶ ያቀረበው ዘገባ ተከታይ ክፍል አሁን ይቀርባል። በኢትዮጵያ ድህነት ቀንሷል የዜጎች የነፍስ ወከፍ ገቢም ጨምሯል ሲሉ የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ ለህዝብ ተወካዮች ምክር ቤት ገልጸዋል። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል። በ2003 በጀት አመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሠረት በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። አቶ ሶፊያን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ሕይወት እየለወጠ መሆኑን የገለጹበትን ንግግራቸውን እንዲተነትኑልን የኢትዮጵያ መንግስት የምጣኔ ሀብት ፖሊሲና እርምጃዎች መሻሻል አለባቸው በማለት የሰላ ሂስ የሚያቀርቡትን የሀርፐርስ ኮሌጅ ፕሮፌሰር ጌታቸው በጋሻውን ጋብዘናል። ከዚያ በፊት ግን ከዜጎች ድምፅ እንስማ። ይሄ ሁኔታ የዜጎችን ኪስ፣ የዜጎችን ህይወት የሚመለከት ነውና እንዲሁ በለፍ ተቀደም ወደ ተለያዩ የኢትዮጵያ አካባቢዎች ደውዬ ሳይንሳዊ አይደለም ያሰባሰብኩት መረጃ ግን የእነሱን ድምፅ ሰብስቤያለሁ። እጅግ በጣም ጨምሯል። እስቲ አብራሩልኝ። በፊት ከነበረው አሁን ገቢ ምን በጥረት ነው ያለን እንጂ ምን ምን ያህል እድገት ይኖራልና። በምን ስራ ነው የተሰማሩት? በጉልበት ስራ ነው፣ ግንበኛ ነኝ። በዚህ አመት በተለይ ብዙ ይሄ ነው የሚባል ነገር ያለ ነገር የለውም። በጣም የወረደ ነው። ኮንስትራክሽን እንትኖችም የሉም ፕሮጀክቶችም በመላ ሀገሪቱ ግን በርካታ የሆኑ የመንገድ ስራዎች፣ የግድብ ስራዎች ይከናወናሉና እንዲያው ያ ምናልባት በእርሶ ህይወት ውስጥ ለውጥ አምጥቶ ከሆነ አው እሱ እሱ ለነገ ነገ ትንሽ ተስፋ ይሰጣል። በጣም ጥሩ አመሰግናለሁኝ። የት ከተማ ነው ያሉት? ባህር ዳር እሱ የሚኖሩበትን ከተማና ክልሉን ይጥቀሱልኝ። ቦሌ ክፍለ ከተማ ወረዳ ሰባት አዲስ አበባ። ብርድ ሾላ ነው የምኖረው። ለምሳሌ አሁን ከእኔ ገቢ ብንነሳ የአምስት ሺህ ብር ደሞዝ ተከፋይ ነኝ። ልጄንም ሌላ ትምህርት ቤት ማስተማራችን እና ኑሮውን በፍጹም በፍጹም በማልችለው አቅምና በማልችለው ደረጃ ላይ ነው ያለሁት ማለት እችላለሁ። በምን ስራ ነው የሚተዳደሩት? በረጅም ርቀት በሹፍር እና ስራ የረጅም ርቀት ሹፌር። አምስት ሺህ ነው ማለት ነው ገቢ? አዎ አዎ። ድሮ ድሮ መካኒክ ነበርኩኝ። ኑሮው ሲከብደ ደግሞ ይሄ ቢሻል ብዬ ወደዚህ ቀየርኩ። የዛሬ አምስት ዓመት ገቢዎት ምን ያህል ነበረ? አሁን ምን ያህል ያገኛሉ እና ደግሞ የኑሮ ልዩነቱስ ምን ይመስላል? የዛሬ አምስት ዓመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት ደመወዝ ተከፋይ ነበር። የዛሬ አምስት ዓመት የሰራዎት ቤት ላይ አንድ እንጨት አጣልኩባትን። ያቅም ማነት፣ የገንዘቡ መውደቅ፣ የብሩ መውደቅ፣ የኑሮ መወደድ ተጀምሮ ከአምስት ዓመት በፊት የሰራሁት ቤት ላይ አንድ እንጨት እንኳ ወይም አንድ ሲሚንቶ አላስቀመጥኩበትም። አሁን አምስት ሺ እያገኙም ማለት ነው። አሁን አምስት ሺ እያገኘው አንድ እንጨት ወይም አንድ ቆርቆሮ ወይም አንድ ሲሚንቶ አላረግኩባትም በዚያው ባለችው አለ። የዜጎቹን አስተያየት ነው የሰማችሁት። የምጣኔ ሀብት መምህሩ ፕሮፌሰር ጌታቸው በጋሻው መስመር ላይ ይገኛሉ። ፕሮፌሰር ጌታቸው እንግዲህ የገንዘብና ኢኮኖሚ ልማት ሚኒስትሩን ንግግር፣ እንዲሁም የተለያዩ ነዋሪዎች የሰጡትን አስተያየት ሰምተዋል እንዴት ይመለከቱታል እርስዎ እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም እኔ አንድ መቶ ብር ኖረኝ አስር ብር ኖረኝ ግድ የለኝም። ምን ያህል በቆሎ ወይንም ጤፍ ይገዛልኛል፣ ይሄ ገንዘብ ነው የሚል ነው። እንግዲህ በዚህ ጉዳይ ላይ የአፍሪካ ልማት ባንክን ፕሬዚዳንት ዶናልድ ካቢሩካን አነጋግሬ ነበር ና በአጠቃላይ ስለ ምጣኔ ሀብቱ ያለውን በአፍሪካ በተለይ በአህጉሩ ማለት ነው ያለውን እድገት አስመልክቶና የዜጎችን ሕይወትስ በምን ያህል ለውጧል የሚል ጥያቄ አንስተን ቀስ በቀስ ነው ይሄ ወደ ዜጎች ሊወርድ የሚችለው። የትሪክል ዳውን ኢኮኖሚክስ የምትሉት የዜጎችን የነፍስ ወከፍ ገቢ ለማሻሻል ቀስ በቀስ ጊዜ ወስዶ የሚሰራ ስራ እንደሆነ ነው የገለጹት። ምን ይላሉ እርስዎ? ምንድን ነው የአፍሪካ ዲቨሎፕመንት ባንክ፣ የወርልድ ባንክ፣ ኢንተርናሽናል ሞኔታሪ ፋንድ እነኚህ በሙሉ ከመንግስት ጋር የሚሰሩ ናቸው እና መንግስትን ሊወቅሱ ወይም መንግስትን በመጥፎ ገጽታ ሊያቀርቡ የሚችሉ ንግግሮችን ወይ ቁጥሮችን አያቀርቡም። ያው የመንግስት በጣም የተጋነነም ሲሆን እነሱ ትንሽ ቀዝቀዝ አድርገው ወይም ቁጥሩን ቀነስ አድርገው ያቀርባሉ። መንግስትን በማያስቀ ይህ መንገድ በእርግጥ በአንድ ለሊት አይደለም። መቼም የሰው የአገር የአገሬው ህዝብ ኑሮ ሊሻሻል የሚችለው ፕሮሴስ ወይም ሂደት እን አለው። ግን ይሄ ሂደት የሚባለው ነገር በጣም ረጅም ጊዜ ወስዷል። ይሄ መንግስት ስልጣን ላይ ከመጣና የኢኮኖሚ እድገት እያየን ነው እየተባለን በየአመቱ ሲደለቅብን ይላ ያለው ለሀያ ሶስት አመት ነው። እና እኔ የአፍሪካ አገሮች እልም ካለ ጦርነት ውስጥ ወጥተው የኑሮ ሁኔታቸው በሁለትና በሶስት አመት ሲለወጥ ለምሳሌ ሞዛምቢክ ጥሩ ምሳሌ ናት። እልም ካለ የሲቪል ጦርነት ያ አገር ውስጥ ሰላም ሲመጣና አገር ውስጥ ጦርነት ሳይኖር ሲቀር የሞዛምቢክ ህዝብ የኑሮ ደረጃ በሶስት አመት ነው ከሰባ አምስት በመቶ በላይ የተሻለው። እንግዲህ እዚህ ላይ ፕሮፌሰር ጌታቸው በተለይ በኢትዮጵያ በዓለም ውስጥ በፍጥነት ከሚያድጉ ሰባት አገሮች መካከል አፍሪካ ውስጥ የሚገኙ ናቸው ከአስሩ ሰባቱ አፍሪካ ውስጥ ከሚገኙት ሀገሮችም የኢትዮጵያ ምጣኔ ሀብት በስፋት በፍጥነት እያደገ ካሉ ምጣኔ ሀብቶች አንዱ እንደሆነ ነው የዓለም የገንዘብ ድርጅትም ወርልድ ባንክም የሚገልጹት። እና በአጠቃላይ በኢኮኖሚ በምጣኔ ሀብት እድገትና በዜጎች ኑሮ መሻሻል መካከል ያለው ልዩነት ምንድን ነው? በጣም ቆንጆ ጥያቄ። አንደኛ ይሄን ቁጥር ኢትዮጵያ ትልቅ የኢኮኖሚ እድገት እያሳየች ነው የሚባለውን የኢትዮጵያ ኢኮኖሚስቶች ያምኑበት የለም። እስካሁን ድረስ የሚከራከሩት ትክክል አይደለም አይደለም፣ እውነተኛ መረጃ አይደለም ነው። በአንድ በኩል ይሄ ነው። በሌላ በኩል ምንድን ነው? ኢትዮጵያ ውስጥ አሁን ብዙ መንገድ ሲሰራ፣ ብዙ ህንጻ ሲሰራ፣ የሰርቪስ አገልግሎቶች ሲሰፉ፣ በእርግጥ ይሄ የኢኮኖሚው ግሮውት ወይም ቁጥሩ መጨመር የአመት ምርት መጨመር እድገት እሱ ሊታይ ይችላል። ይህ ወደ ህዝብ ሄዷል ወይ የሚለው ነው። እድገትና ልማት በሚሉት ብንለይ ጥሩ ነው ይመስለኛል። ምናል ልማት እንግዲህ የሚለውን ዲቨሎፕመንት ለሚለው ከወሰድን የህዝብ የነፍስ ወከፍ ገቢ እውነተኛው ምን ያህል ነው የሚል ሲሆን፣ አሁን ለምሳሌ በኢትዮጵያ ውስጥ ከሰባ በመቶ በታች በላይ የኢትዮጵያ ህዝብ በቀን ከሁለት ዶላር በታች ነው እያገኘ የሚኖረው። እንግዲህ ይህንን ቁጥር ግን የገንዘብ ሚኒስትሩ ሲገልጹት ስድስት ከመቶ እንደ ቀነሰ ነው የገለጹት። ያው የቁጥር መለያየቶች በኢትዮጵያ ምጣኔ ሀብት እንዲሁም በዓለም አቀፍ ድርጅቶችም የሚገለጹ ሁኔታዎች ናቸው። እሱም በሌላ ዝግጅት የምንመጣበት ይሆናል። ለምሽቱ ግን በኑሮ ውድነት ዙሪያ እንዲሁም ደግሞ በአጠቃላይ በኢትዮጵያ ምጣኔ ሀብት ዙሪያ ፕሮፌሰር ጌታቸው በጋሻው በሃርፐርስ ኮሌጅ የምጣኔ ሀብት መምህር ለሰጡን አስተያየት አመሰግናለሁ። ጊዜ ስላጠረ ነው። አመሰግናለሁ። ክቡራትና ክቡራን አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በጎሳ የሚመሩ አንጃዎች መካከል በሚካሄድ ሽኩቻ፣ በተፈራረቀባት ድርቅና ረሃብ፣ በጽንፈኛ አክራሪዎች የኃይል ጥቃት ተበጣጥቃ የቆየችው ምስራቅ አፍሪካዊቱ ሀገር ሶማሊያ እንደ አውሮፓውያን የዘመን አቆጣጠር በ2012 የወሰደችውን የፖለቲካ ሽግግር ተከትሎ ሁነኛ አዎንታዊ ውጤቶችን ማስመዝገብ ትችላለች በማለት የእለቱ ርዕሰ አንቀጽ ጽሁፉን ይጀምራል። አዲስ ብሔራዊ ፓርላማና አፈ ጉባኤ ሰይማለች። አዲስ ህገ መንግስት ቀርጻ አጽድቃለች። አዲስ ፕሬዝደንትና ጠቅላይ ሚኒስትርም መርጣለች። መንግስቱን የሚያስተዳድረው ካቢኔም ሾማለች። በአንድ ወቅት በብጥብጥ መናህሪያነት የምትታወቀው አገር ዛሬ የተሻለ የጸጥታ ይዞታና የምጣኔ ሀብት እድገት ተስፋዎችን በማለምለም ላይ ነች ይላል ርዕሰ አንቀጹ። ሶማሊያ እነዚህን ለውጦች ባስመዘገበችበት ሂደት ዩናይትድ ስቴትስ የለውጡ አካል በመሆን የጸጥታ፣ የመንግስታዊ አስተዳደርና የሰብአዊ መብት ድጋፎችን በመስጠት ዲሞክራሲያዊ ተቋማትን በማጠንከርና መረጋጋት ይፈጠር ዘንድ በማገዝ ከሶማሊያ ህዝብ ጎን ቆማለች። በዚያች አገር እየተመዘገቡ ያሉትን አዎንታዊ ለውጦች ከግምት በማስገባትና ለሶማሊያ መልካም ጊዜ እየመጣ መሆኑን በማመን ፕሬዚደንት ባራክ ኦባማ በቅርቡ በሶማሊያ የዩናይትድ ስቴትስን አምባሳደር እንደሚሰይሙም ርዕስ አንቀጹ ያትታል። አያይዞም በዚያች ሀገር የተፈጠረውን ቀውስና ያለመረጋጋት ተከትሎ ከዚያ የነበረው የዩናይትድ ስቴትስ ኤምባሲ ከተዘጋበት እንደ አውሮፓ አቆጣጠር 1991 ዓ ም አንስቶ በናይሮቢ ያለው ልዩ ወኪልና ድጋፍ ሰጪ ክፍል ወደ ሞቃዲሾ እየተመላለሰ የዩናይትድ ስቴትስን ጥቅም ለማስጠበቅ ሲሰራ ቆይቷል ይላል። አዲስ አምባሳደር ከተሰየሙ በኋላም ያ ጥረት ይቀጥላል። ሁኔታዎች እንደተሻሻሉም የዩናይትድ ስቴትስ ኤምባሲ በመዲናይቱ ሞቃዲሾ መልሶ ይቋቋማል። ይህም ለዲፕሎማቶቻችን፣ ለእርዳታ ሰራተኞችና ለሌሎች የዩናይትድ ስቴትስ መንግስት ሰራተኞች አመቺ የስራ ሁኔታን በመፍጠር ከሶማሊያውያን ከሀገሪቱ መሪዎች ጋር ያለውን ግንኙነት ከማቀላጠፉም በላይ ዩናይትድ ስቴትስ ለዛች ሀገር የምትሰጠውን እርዳታም ቀጣይነት ያረጋግጣል። ሶማሊያ ባለፉት ሁለት ዓመታት ውስጥ ከፍተኛ ምርታ ብታስመዘግብም አሁንም ግን አደጋ ደቃኝ ሁኔታዎች አሉ ያሉት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ረዳት ሚኒስትር ውንዲ ሸርመን የኤምባሲውን መከፈት እቅድ በገለጹበት ጊዜ የተናገሩትን ጠቅሶ የለቱርስ አንቀጽ ሀተታውን ደምድሟል።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 የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት አድማጮች በ25 ና በ22 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በየቀኑ ከ3 እስካሁን 4 ሰዓት የሚያዘጋጀውን ፕሮግራም እዚህ ላይ ያበቃ። ስናስተናግዳቸው ያመሸ ነው አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከተተኪዋ ስርጭት መሐንዲስ ዜነብ እንዲሁም ከተረኛዋ ዋና አዘጋጅ ስስታበላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ሐሙስ ነው፣ ከምሽቱ አንድ ሰዓት ከዛም በ3 ሰዓት እንገናኛለን። እስከዛው ደህና ደሩ አሁን